voice of America. You, yeah, away. Yeah, America dims. Radio Trayano. <laughs> ከምሽቱ ዋና ዋና ዜናዎች ለማስታወስ በታች ሸበሌ ክልል የሚገኙ የሶማሊያ መንግስት ባለስልጣናት አልሻባብ ለጥቂት ሰዓታት የተቆጣጠሯቸውን ሁለት ከተማዎች መልሰው ማስለቀቃቸውን ገለጡ። የደቡብ ሱዳን ወታደሮች ከሽምቅ ተዋጊዎች ጋር በሚያካሄዱት የምልሰው ማጥቃት እርምጃ አያሌ ሰብአዊ መብት ጥሰቶችን ፈጽመዋል ተባለ። የቡሩንዲ ባለስልጣናት ሶስት ሰዎችን አሰሩ የሚሉ ይገኝባቸዋል። ዲሞክራሲ በኢትዮጵያ እንዲሰፍን ባለፈው ሳምንት መገባደጃ በተካሄደ የሁለት ቀናት ጉባኤ የቀረበ ጥናታዊ ጽሁፍ ከጥናቱ አቅራቢ ጋር የተካሄደ ቃለ ምልልስ በሁለተኛው አጋማሽ ይዘናል። ሌሎች ዘገባዎችና ቅንብሮችም አሉ። ን ጤና ስጥልና አድማጮች እንደምን ውላቸው ያምሽታቸዋል። ከዛሬ አርብ ግንቦት ሰባት ልዩ ልዩ ቅንብሮች ጋር የምሽቱ አስተናጋጆች አዲሱ አበበ ና አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ና ከስርጭት መሐንዲሱ ቮይቴክ ዞርኛ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና። በታች ሸበሌ ክልል የሚገኙ የሶማሊያ መንግስት ባለስልጣናት እንደገለጡት አልሻባብ ዛሬ አርብ ለጥቂት ሰዓታት ተቆጣጥሯቸው የነበሩትን ሁለት ከተሞች የመንግስቱ ኃይሎች መልሰው ይዘዋል። አልሻባብ ይዟቸው የነበሩት ከተሞች እንደገና በመንግስቱ ወታደሮች ቁጥጥር ስር መዋላቸውን ሶማሊያ የሚገኘው የአፍሪካ ህብረት ኃይልም አረጋግጧል። የክልሉ ገዢ አብዱል ቀድር ሙሐመድ ኑር ለቪኦኤ የሶማሌኛ አገልግሎት እንደገለጡት የመንግስቱ ወታደሮች በወሰዱት የመልሶ ማጥቃት እርምጃ ከሞቃዲሾ በስተ ምዕራብ ሰባ አምስት ኪሎ ሜትር ላይ የሚገኙትን ሁለቱን ማለትም አውድ ሄግል እና ሙባረክ ከተሞችን መልሰው ተቆጣጥረዋል። የሆነ ሆኖ ነዋሪዎቹ አልፎ አልፎ የተኩስ ድምፅ እንሰማለን ብለዋል። በመልሶ ማጥቃት እርምጃው ሁለት ወታደሮችን ጨምሮ ቢያንስ አራት ሰዎች መሞታቸውን ባለስልጣናት ተናግረዋል። በደቡብ ሱዳን ወታደሮች ከሽምቅ ተዋጊዎች ጋር በሚያካሂዱት ውጊያ በርካታ የሰብአዊ መብት ጥሰቶችን እንደፈጸሙ ኢጋድ አስታወቀ። ኢጋድ ዛሬ አርቢፋ ባደረገው መግለጫ ዩኒቲ ክፍለ ግዛት ተጀምሮ እስከ ጆንግሌና የላይኛው ናይል ግዛቶች ድረስ በዘለቀው የመልሶ ማጥቃት ዘመቻ አያሌ የመብት ጥሰቶችና ወከባዎች እንደተፈጸሙ በርካታ መንደሮችም እንደተቃጠሉ አደራዳሪዎቹ ተጨባጭ መረጃዎችን አግኝተዋል ይላል። የተባበሩት መንግስታት ድርጅት የአፍሪካ ህብረትና ሌሎችም ጦርነቱን ለማስቆም በየበኩላቸው ድጋፍ እንዲያደርጉ ኢጋድ ጥሪ አድርጓል። መግለጫው አክሎም የመንግስቱ ወታደሮች የመልሶ ማጥቃት ዘመቻውን ከጀመሩበት ካለፈው ሚያዝያ 19 ቀን ጀምሮ ወደ ዩኒቲ ዋና ከተማ ቤንቱዊ ለማለፍ ለፈለጉ የኢጋድ ተቆጣጣሪዎች መተላለፊያ ይከለክሉ። መሆናቸውን ገልጦ ይህም መንግስቱና ሽምቅ ተዋጊዎቹ ባለፈው ዓመት የፈረሙትን ጠላትነትን የማስቀረት ተኩስ አቁም ስምምነት የሚጥስ ነው ብለዋል። እስክንድር ፍሬው ከአዲስ አበባ ዜናውን አድርሰናል። እንሀው ዝርዝሩ ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አደራዳሪዎች ዛሬ በአዲስ አበባ ወጡት መግለጫ የደቡብ ሱዳን ጦርነት ተባብሶ መቀጠሉን ገልጸዋል። ጦርነቱ ከተጀመረ ሶስት ሳምንታት ሊሞላው እንደሆነ ያስታወሰው መግለጫው በተለይ በዩኒቲ ግዛት ተባብሶ መቀጠሉን ጠቁሟል። የመንግስት ኃይሎች እንደ አውሮፓውያን አቆጣጠር ከሚያዝያ 27 ጀምሮ የተቀናጀ ሙሉ ጥቃት እያካሄዱ ይገኛሉ ነው ያለው። ጦርነቱ የሚካሄድባቸው ቦታዎችም ሩብኮና፣ ማዮም ጉዊት፣ ኮችና ማየንዲት መሆናቸውን ጠቅሷል። በሲቪሎች ላይ ያነጣጠሩ ጥቃቶች ስለመፈጸማቸው፣ መንደሮች ስለመውደማቸው፣ ከመቶ ሺ በላይ ሰዎችም ስለመፈናቀላቸው ሪፖርቶች እንደደረሷቸውም ነው የኢጋድ አደራዳሪ ሚኒስቴሮች አስታወቁት። የሰብአዊ እርዳታ ድርጅቶችና የተባበሩት መንግስታት ተቋማት ሰራተኞቻቸውን እንዲያስወጡ መገደዳቸውንም ገልጸዋል። በዚህ ጦርነት ምክንያት የኢጋድ የተኩስ አቁም ተቆጣጣሪዎች መንቀሳቀስ እንዳልቻሉ መግለጫው አመልክቷል። የኢጋድ አባል ሀገራት መሪዎች፣ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና ሌሎችም ተባባሪዎች ጦርነቱ ይቆም ዘንድ የበኩላቸውን እንዲያደርጉም ጥሪ አቅርበዋል መግለጫው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከጥቂት ቀናት በፊት ባወጣው መግለጫ ያገረሸው ጦርነት መንግስትና ተቃዋሚዎች የፈረሙትን የተኩስ አቁም ስምምነት የሚጥስ ነው ብለዋል። አዲስ አበባ ሲካሄድ የቆየው የደቡብ ሱዳን የሰላም ድርድር ያለ ውጤት ከተበተነ ሁለት ወር አልፎታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የቡሩንዲ ባለሥልጣናት ከሰሞኑ መፈንቅለ መንግስት ሙከራ ጋር በተያያዘ ሶስት ግለሰቦችን አሰሩ። የመፈንቅለ መንግስቱ መሪ የነበሩት ጄኔራል የት እንዳሉ አልታወቅም። ፕሬዚዳንታዊው አፈቀላጤ ዊሊ ኒያምቲዌይ ዛሬ አርብ ለቪኦኤ ዘጋቢ ጌብ ጄዝሎ እንደገለጡት ፕሬዚዳንቱ ፒየር ንኩሩንዚዛን ለመገልበጥ አድማ የመሩት ጀነራል ጎድፍሮይድ ኒዮምባሬ እየተፈለጉ ናቸው። ምናልባትም ተደብቀው ይሆናል ተብሎም ይጠረጠራል ብለዋል አፈቀላጤው። በቁጥጥር ስር የዋሉት ሦስት ሰዎች የቀድሞ ፖሊስ ዋና አዛዥ፣ የቀድሞ መከላከያ ሚኒስትር እና የመፈንቅለ መንግሥቱ ቃል አቀባይ ናቸው። ብሩንዲ ዋና ከተማ ቡጁምቡራ የሚገኘው የቪው ዘጋቢ ጌፕ ጄስሎ ፕሬዚዳንት ፒየር እንኩሩንዚዛ ዛሬ አርብ በሞተር ብሽክሌት ታጅበው ወደ ከተማዋ ሲገቡ በመንገዶች ግራና ቀኝ የተሰለፉ ደጋፊዎቻቸው በጭብጨባና በሆታ ተቀብለዋቸዋል ብሏል። እንኩሩንዚዛ ዛሬ ማምሻው ላይ ለሕዝቡ ንግግር ያደርጋሉ ተብሎም እየተጠበቀ ነው። ይህ በእንዲህ እንዳለ የአፍሪካ ሕብረት ወደ ቡሩንዲ የሰብአዊ መብቶች አያያዝ ታዛቢዎችን እንደሚልክ አስታውቋል። ከመፈንቅለ መንግስት ሙከራው በኋላ ትናንት ሐሙስ የተኩስ ልውውጥ መጫሩም ተገልጧል። በሌላ በኩል ደግሞ በሺዎች የሚቆጠሩ ቡሩንዲያውያን ሀገራቸውን እየጣሉ በመሸሽ ላይ መሆናቸውን የተባበሩ መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር አስታውቆ በአገሪቱ ውስጥ የሁከት ሁኔታ ከተቀሰቀሰ ካለፈው ወር መጀመሪያ አካባቢ አንስቶ ወደ ታንዛኒያ፣ ሩዋንዳና ኮንጎ ዲሞክራሲያዊ ሪፓብሊክ የገባው ሰው ቁጥር ከ15 ሺህ መብለጡን አመልክቷል። የመንግስታቱ ድርጅት የጸጥታው ጥበቃ ኮሚቴ ደግሞ ከየትኛውም ወገን የሚነሳን የአመፅ አድራጎትና ሁከት አውግዞ ወገኖቹ ሁሉ ለሰላምና ለጸጥታ ቅድሚያ እንዲሰጡ አሳስቧል። ከተለያዩ ዘጋቢዎቻችን ያገኘናቸው ሪፖርቶች አሉ፣ ለመጽሔት ተዘጋጅተዋል። ከኢራን ጋር የሚደረገው የኒውክሌር ጦር መሳሪያ ስምምነት በፋርስ ባህረ ሰላጤ መሪዎች እና በዋሽንግተን መካከል ያለውን ግንኙነት አያበላሽም ሲሉ ፕሬዚዳንት ባራክ ኦባማ ተናገሩ። ሚስተር ኦባማ ትናንት ሐሙስ ነው ከሰላጤው ሀገሮች ጋር መሪዎች ጋር በካምፕ ዴቪድ በተካሄደው ስብሰባ ላይ ይህን ያረጋገጡላቸው የየ ሀገሮቻችሁ ሁሉና በኢራንም ሆነ በሌሎች ስጋት ቢደርስበት ዩናይትድ ስቴትስ ወታደራዊ እርዳታ ከማድረግ አትቆጠብም፣ ሲሉም የጸጥታ ወይም የደህንነት ዋስትና ሰጥተዋል። ኦባማ በጋራ መግለጫችን ላይ እንዳሰፍር ነው አሉ። ኦባማ ዩናይትድ ስቴትስ ከፋርስ ባህረ ሰላጤ ሀገሮች አባላት ጋር ለመስራት ሉዓላዊ ክብራቸው ክብራቸውን የሚዳፈር አንዳች ነገር ቢመጣም ያን ለመመለስም ሆነ ለመቋቋም ተዘጋጅታለች። በካምፕ ዴቪዱ ጉባኤ የተሳተፉ ስድስቱ የፋርስ ባህረ ሰላጤ ሀገሮች መሪዎችና ከፍተኛ ባለስልጣናት ከሳውዲ አረቢያ፣ ከኩዌት፣ ከቃታር፣ ከባህሬን፣ ከኦማንና ከአረብ ኤሚሬትስ ናቸው። አድማጮች፣ ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የቦዝኒያ ባለሥልጣናት ከእስላማዊ መንግስት አማጽያን ጋር ተሰልፈዋል ብለው የጠረጠሯቸውን አስራ ሁለት ሰዎች አሰሩ። ዛሬ አርብ ይፋ በሆነ የአቃቢያን ህግ መግለጫ ታሳሪዎቹ ሶሪያና ኢራቅ ውስጥ በህገ ወጥ ጦርነት ተካፍለዋል ይላል ሮይተርስ ዜና አውታር ደገባ ዘገባ ደግሞ እስሩ የተፈጸመው ቀደም ባሉ ስምንት ወራት በአገሪቱ የተካሄደውን አሰሳ ተከትሎ መሆኑን ገልጧል። በአሰሳው በርካታ ጠመንጃዎች፣ ቦምቦች፣ ጥይቶችና የተለያዩ ወታደራዊ ትጥቆች ተይዘዋል። ቦዝኒያ ያሉ የመንግስት ባለስልጣናት እንደሚሉት ከሆነ ወደ 150 ያህል ቦዝኒያውያን ለእስላማዊ መንግስት ነኝ ባዩ ነውጠኛ ቡድን ለመሰለፍ አገራቸውን እየተዉ ተሰደዋል። የእስላማዊ መንግስት ነኝ የሚለው አማጺ ቡድን ተዋጊዎች በኢራቋ ራማዲ ከተማ የሚገኝ አንድ የመንግስት ይዞታ በሆነ ግቢ ዛሬ አርብ ተቆጣጥረዋል። ሰንደቅ ዓላማቸውንም መዲዋ በመዲናዋ አንባር አውለብልበዋል። ይሁን እንጂ ከተማዋን ሙሉ በሙሉ እንዳልተቆጣጠሩ አንድ የኢራቅ ምክር ቤት አባል ለአሜሪካ ድምፅ ኩርድ አገልግሎት ገልጠዋል። በምዕራብ ራማዲ የሚገኘው ወታደራዊ እዝ አሁንም በመንግስቱ ጦር ቁጥጥር ስር እንደሆነ ነው የሚታመነው። አይሲስ ተዋጊዎች ወደ ማዕከላዊቱ ከተማይቱ ለመድረስ ሌሊቱን የቦምብ ፍንዳታ ሲያደርሱ እንደነበርም ታውቋል። በመጨረሻም ታዋቂው የጊታር ተጫዋችና የብሉስ ዜማ ድምፃዊ ቢቢ ኪንግ በ89 ዓመቱ ከዚህ ዓለም በሞት ተለየ። የብሉስ ንጉስ በመባል የሚታወቀው ኪንግ ላስ ቬጋስ በሚገኝ መኖሪያ ቤቱ ነው ትናንት ሐሙስ በሰላም ያንቀላፋው ብለዋል ጠበቃው። አድማጮች፣ ወደኋላ ላይ በሚኖረን የሙዚቃ ማቅረቢያ ጊዜያችን ስለ ቢቢ ኪንግ ሰፋ አድርገን ከሙዚቃው ጋር እናቀርባለን። የሰዓቱ የዓለም ዜናም በዚሁ አበቃ። የተከበራቸው አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ አማርኛው አገልግሎት የሚተላልፈውን የዛሬ አርብ ግንቦት 7 2007 ምሽት ቅንብር ነው። የምናስተናግዳችሁ አዲስ አበባና አሎላ ከበደደን የአርብ ምሽል ልዩ ልዩ ዝግጅቶችና ዘገባዎች በርከት ያሉ ቅንብሮችንም እናሰማችኋለን። በስርጭታችን የጊዜ ሰሌዳ መሠረት ቀዳሚው የዕለቱ ዋቢ ርዕስ የብሔራዊ ምርጫ ቦርድን ጋዜጣዊ መግለጫ ይመለከታል። ታዲያ እየተሰናዳ ነውና ቆየት ብሎ ነው የሚቀርበው። አሁን እዚያው አዲስ አበባ የሚያቆየን ሌላ ዘገባ ነው፣ መለስካቸውም አይዞ የቀረበው ሰማያዊ ፓርቲ በ2007 ምርጫ ከሚሳተፉት ፓርቲዎች ምናልባት አዲሱ ፓርቲ ሳይሆን አይቀርም። ፓርቲው ከተቋቋመም አራት ዓመቶች አለፈነም። ስለሆነም በአገር አቀፋዊ ምርጫ ለመሳተፍም የመጀመሪያው ነው። የፓርቲው ምክትል ሊቀመንበርና የፓርቲው የዚህ ምርጫ ዘመቻ አስተባባሪ አቶ ስለሽ ፈይሳ እንደሚሉት የ2007 ምርጫ የፓርቲያቸው መሪ መፈክርና ሕዝቡን በትክክል እንዲገነዘበው ለማድረግ ስንደክምበት ወይንም ስንጥርበት ቆይተናል የሚሉት የኢህአዴግ የ24 ዓመታት የስልጣን ዘመን በሕዝብ ድምፅ በዚህ ምርጫ ማብቃት አለበት የሚለውን ቁም ነገር ማስጨበጥ ነው ይላሉ። በአጭሩ መፈክሩ የ24 ዓመታት አገዛዝ ይብቃ ይላል የኢህአዴግ ፖሊሲዎች በዚህ አራት ዓመት ውስጥ በእኛ እምነት ወድቋል ብለን ነው የምናምነው ከዚህ በተሻለ ኢትዮጵያ በዚህ አራት ዓመት ውስጥ ከፍ ያለ እድገት ላይ መድረስ ነበረባት ከዚህም ውጭ ደግሞ ኢህአዴግ የሚያደርሳቸው ከሰብአዊ መብት ጋር ከዲሞክራሲውን ከፍ ወዳለ ደረጃ ከማድረስ ጋር ዕለት ዕለት እየሰራቸው የመጡት ስራዎች በጣም ወደ ጨለማ እየተገፉ ነው ፊት ከነበረበት ከተነሳበት አኳያ እንኳን ቢመዘን በሀያ አራት ዓመት ውስጥ ወደ ቁልቁል እየተንደረደረ ነው ይሄ መለወጥ አለበት የሚል ስለሆነ ይህን መለወጥ የሚችለው አካል ደግሞ ኢህአዴግ አይደለም። ኢህአዴግ ተሞክሮ ተሞክሮ ወድቋል። ስለዚህ ሌላው አካል ነው። አቶ ስለሺ ለቪኦኤ በሰጡት ቃለ ምልልስ እንዳተቱት ይህንን ስንል ግን እንዲሁ ለመንቀፍ ወይንም ለመቃወም ብቻ ሳይሆን አማራጭ ያልናቸውን ፖሊሲዎች በማቅረብ ጭምር ነው ይላሉ። ዝርዝሩን በብዙ የፓርቲው ጽሁፎችና የቅስቀሳ ዝግጅቶች ፓርቲው እንዳሳወቀ ገልጸው ዋናው ነገር ግን የአንድን ሀገር ህዝብ ማስተባበር መቻለው ይላሉ። መታወቅ ያለበት የፖለቲካ ፓርቲዎች የነገሮች ሁሉ ጀማሪና ጨራሽም አይደሉም። ሁሉም ነገር ያለው እውቀትም ያለው ሀብትም ያለው ሀገር ለማሳደግ ከተፈለገ በውጭም በውስጥም ኢትዮጵያ ትልቅ ሀብት አላት። የሰው ኃይል ሀብትም ቢሆን የተፈጥሮ ሀብትም ቢሆን እኛ መስማማትና የሚያሰራ ኮንዱሲቭ የሆነ ኮንዲሽን መፍጠር ከቻልን ኢትዮጵያ ትልቅ ሀገር ነች እና እሱ ማስተባበር እንችላለን። በዚህ ደረጃ ደግሞ ብዙ ምሁራን ብዙ አዋቂዎች በውጭም በውስጥም ከእኛ ጋራ ከጎናችን እንዳሉ በተለያየ መድረክ እያሳየን ስለሆን ህዝቡን ተስፋ እናደርጋል። በምርጫ ውድድር ገብቶ ይህን ለውጥ ለማስገኘት የሚያስችል ዘዴ ተቀይሶም ለተወካዮች ምክር ቤት ወደ አራት መቶ የሚጠጉ እጩዎችን ለክልል ምክር ቤት ደግሞ ወደ ስምንት መቶ የሚሆኑ ተወዳዳሪዎችን ፓርቲያቸው አዘጋጅተው እንደነበረም አቶ ስለሽ ያስረዳሉ። ይሁንና ምርጫ ቦርድ ይህ እቅዳችን ግቡን እንዳይመታ ህግን የጣሰ እርምጃ ወስደዋል ሲሉም ይከሳሉ። አብዛኞቹ ውጮች በተለያዩ ክልሎች አማራ ክልል፣ በደቡብ ክልል መጀመሪያ የጀመረው ከጅንካ ነው። ጅንጋ ላይ የሚገኙ በዚህ ልዩ ወረዳ የነበሩ ሀያ አራት የሚደርሱ እጩዎቻችን ናቸው። ስድስት የተወካዮች ምክር ቤት አስራ ስምንት የክልል ምክር ቤት እጩዎችን በመጀመሪያ ደረጃ የብሔራዊ ምርጫ ቦርዱ ምንም በሕግ ተቀባይነት ሳይኖሩ ምንም ስህተት ሳይኖር ሰረዘ። ከዛም በኋላ ይሄ በዚህ አላቆመም። በሌሎችም ቦታዎች በአማራ ክልልም በደቡብ ክልልም ትግራይን ጨምሮ ሌሎችም ተሰርዘዋል። ከሁለት መቶ በላይ የሚሆኑ እጩዎቻችን ከቅጽ ሶስት ወደ ቅጽ አራት አልተላለፉም። ያ ማለት የእጩነት መታወቂያ ያልተሰጣቸውም የውጩ እንዲሆኑ አልተፈለገም። የኢትዮጵያ ብሔራዊ ምርጫ ቦርድ ይህን ክስ ውድቅ ሲያደርገው መቆየቱ በአሜሪካ ድምፅ ሬዲዮ መዘገቡ አይዘነጋም። ብሔራዊ ምርጫ ቦርድ እንደገለጸው ሰማያዊ ፓርቲ ያቀረባቸው እጩዎች በተጠቀሱት የምርጫ ክልሎች እንዲሰረዙ የተደረጉት በተለያዩ ምክንያቶች ነው። በአብዛኛው ሰማያዊ ፓርቲ ያቀረባቸው እጩዎች የሌሎች ፓርቲዎች አባላት ስለነበሩ እንደሆነ የምርጫ ቦርድ የተለያዩ ባለስልጣናት ሲገልጹ ቆይተዋል። የምርጫ ቦርድ የተለያዩ ይፋ መግለጫዎች ሰማያዊ ፓርቲ ሕገወጥ ተግባራትን ፈጽመዋል ይላሉ። በመሆኑም በፓርቲውና በምርጫ ቦርድ መካከል የሻከረ ግንኙነት እንዳለ እነዚህ ክሶችና የክሶች መልሶች ምስክሮች ይመስላሉ። አቶ ስለሽ እንደሚሉት በአሁኑ ወቅት እንኳ በትክክል አውቄያቸዋለሁ የሚላቸውን የሰማያዊ ፓርቲ ጩዎችን ዝርዝር በይፋ እንዲያስታውቅ ፓርቲያቸው ለጻፈው ደብዳቤ ቦርዱ መልስ አለመስጠቱን ያማርራሉ። ለማንኛውም ግን ሰማያዊ ፓርቲ እስከዛሬ ድረስ ለተወካዮች ምክር ቤት ከመቶ በላይ ጩዎችን እንደሚያሰማራ እርግጠኛ ነው። የተወዳዳሪዎቹን ቁጥር ግን አሁንም በትክክል አያውቅም። ቀላል የማይባል ቁጥር ያላቸው ተወዳዳሪዎች ጉዳያቸው በእንጥልጥል ይገኛል ይላሉ አቶ ስለሺ። በተለይ ከዚህ ከፍርድ ቤት ኬዝ ጋር ተያይዞ አሁንም በፍርድ ቤት የተንጠለጠለ ጉዳይ ያላቸው ብዙ ቁጥር፣ ቀላል የማይባል ቁጥር አለ። ተወስኖላቸውም ውሳኔውን ብሔራዊ የምርጫ ቦርዱም በየደረጃው ያሉ የምርጫ አካላትም ተግባራዊ ላለማድረግ የፍርድ ቤትን ውሳኔ ተጻረው የቆሙበትና ውሳኔ ያላገኝ የተንጠለጠለ ሁኔታ ስላለ ኤግዛክት ፊገሩ ይሄ ነው ለማለት በጣም አሁንም አስቸጋሪ እንዲያም ሆኖ ግን ሰማያዊ ፓርቲ በሀገሪቱ የተለያዩ የምርጫ ክልሎች ካሰማራቸው መካከል ጠቅላይ ሚኒስትሩን አቶ ኃይለ ማርያም ደሳለኝን ጨምሮ ከፍተኛ የመንግስት ባለሥልጣናትንና የገዢው ፓርቲ ዕውቅ አባላትን በምርጫው ፍልሚያ ላይ የሚገዳደሩ አባሎች ተሰልፈዋል ሲሉ አቶ ሰለሽ ፈይሳ ለቪኦኤ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውም አሁን ለዘገባው ዘገባው እናመሰግናለን። አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ማምሻውን የደረሰን ብሔራዊ ምርጫ ቦርድ የሰጠው ጋዜጣዊ መግለጫ እንደተሰናዳ እናቀርባለን። ወደ ብሩንዲ ወደሚመለከት ዘገባ ነው የምናልፈው። ወደ ብሩንዲ የሰብአዊ መብቶች አያያዝ ታዛቢዎችን እንደሚልክ የአፍሪካ ህብረት አስታውቋል። ከመፈንቅለ መንግስት ሙከራው በኋላ ትናንት ሐሙስ የተኩስ ልውውጥ መጫሩም ተገልጧል። በሌላ በኩል ደግሞ በሺዎች የሚቆጠሩ ብሩንዲያውያን አገራቸውን እየጣሉ በመሸሽ ላይ መሆናቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቀው በሀገሪቱ ውስጥ የሁከት ሁኔታ ከተቀሰቀሰ ካለፈው ወር መጀመሪያ አካባቢ አንስቶ ወደ ታንዜኒያ፣ ሩዋንዳና ኮንጎ ዲሞክራሲያዊ ሪፐብሊክ የገባው ሰው ቁጥር ከአንድ መቶ አምስት ሺህ መብለጡን ነው ያመለክተው። የመንግስታቱ ድርጅት የጸጥታው ጥበቃ ኮሚቴ ደግሞ ከየትኛውም ወገን የሚነሳን አመፅ አድራጎትና ሁከቶች አውግዞ ወገኖች ሁሉ ለሰላምና ለጸጥታ ቅድሚያ እንዲሰጡ አሳስቧል። ማርታ ፋንደር ቮልፍ ከአዲስ አበባ ሊሳ ሽላይን ከጄኔቫ ማርጋሬት በሽር ከኒውዮርክ የላኳቸውን ዘገባዎች አጣምሮ ሰለሞን አባተ ጨምቆ እንዲህ ለመጽሔት አዘጋጅቷቸዋል። እየተበላሸ መጥቷል የተባለው የብሩንዲ ሁኔታ የአፍሪቃ ህብረት የሰላምና የጸጥታ ምክር ቤት ስብሰባ እንዲቀመጥ አስገድዶታል። በዚህ የትናንት ሐሙስ ስብሰባው ምክር ቤቱ በርካታ ውሳኔዎችን ማሳለፉን የምክር ቤቱ ሊቀመንበር አምባሳደር ዲያሎ አሚን አጂቦ ገልጸዋል። ፒስ የሰላምና የጸጥታ ምክር ቤቱ ሁኔታዎችን የሚፈትሽና ሲቪሉን ሕዝብ ለመርዳት የሚያስችል እገዛ የሚሰጡ የሰብአዊ መብቶች አያያዝ ታዛቢዎችን በፍጥነት ለመላክ ወስኗል። መቼና ስንት ታዛቢዎች እንደሚላኩ ምክር ቤቱ ገና አላሳወቅም። የአፍሪካ ህብረት ለብሩንዲ የሰሞኑ የፖለቲካ መንተክተክ አንዳች መፍትሄ የሚያበጁ ብሎ ያሰባቸውን የአዛውንት ቡድን ባለፈው ሳምንት ማብቂያ ወደ ቡጁምቦራ ልኮ ነበር። የምስራቅ አፍሪካ መሪዎች ባቀረቡት ሀሳብ ደግሞ ነጻና ፍትሃዊ ምርጫ ሊካሄድ የሚችልባቸው ሁኔታዎች እስኪመቻቹ ስደተኞች ወደ ሀገራቸው እስኪመለሱና ሁሉም ወገኖች የሁከትና የአመፃ አድራጎታቸውን ሙሉ በሙሉ እስኪያቆሙ የምርጫው ጊዜ እንዲተላለፍ ጠይቀዋል። የመፈንቅለ መንግስት ሙከራ ከተደረገ ወዲህ ግን ውጊያዎች እዚህም እዚያም እየበዙ መምጣታቸው ቢስተዋልም የሚጭራቸውና የሚመራቸው ግን ተቃዋሚዎቹ ይሁኑ የመንግስት ኃይሎች አይታወቅም። ለማንኛውም ህገ መንግስቱን የሚረግጥ ማንኛውንም የመንግስት ለውጥ አካሄድ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እንደሚያወግዝ ሊቀመንበሩ ጅቦ አስታውቀዋል። የሰላምና የጸጥታ ምክር ቤቱ ማንኛውንም በአመፅና ሰላምን በሚጻረር መንገድ ስልጣን ለመጨበጥ የሚደረግን ሙከራ በብርቱ ያወግዛል። የሰላምና የጸጥታ ምክር ቤቱ በተጨማሪም ሁሉም ብሩንዲያውያን ወገኖች በተቻለ ፍጥነት ቀውሱን በሰላምና በህጋዊ መንገድ ለመፍታት የሚያስችል ውይይት ድባብ እንዲፈጥሩ ያሳስባል። እስከ ትናንት ቢያንስ ተቃውሟቸውን ለመግለጽ የወጡ ሰዎች 14 መገደላቸውን የማርታ ፋንደር ቮልፍ የአዲስ አበባ ዘገባ ጠቁመዋል። በሌላ በኩል ደግሞ ሊሳሽ ላይን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዋና መስሪያ ቤት ከሚገኝባት ጄኔቫ ባስተላለፈችው ዘገባ መሠረት ባለፉት ጥቂት ቀናት ውስጥ ታንዛኒያ የገቡ ብሩንዲያውያን ስደተኞች ቁጥር በድንገትና በከፍተኛ ሁኔታ ማሻቀቡን ኮሚሽነሩ አስታውቋል። ከታንዛኒያ የኢሚግሬሽን ባለስልጣናት በተገኘ መረጃ መሠረት ሐምሳ ሺህ የሚ የሆኑ ቡሩንዳውያን በታንጋኒካ ሐይቅ ዳርቻዎች ላይ እጅግ በከበደ ሁኔታ እየኖሩ ሲሆኑ ሌሎች አስር ሺህ የሚሆኑ ደግሞ ድንበር አቋርጠው ለመግባት እየጠበቁ መሆናቸው ታውቋል። በተጨማሪ ደግሞ ሌሎች 26 ሺህ ብሩንዲያውያን ሩዋንዳ ውስጥ ዘጠኝ ሺህ ደግሞ በኮንጎ ዲሞክራሲያዊት ሪፐብሊክ ኪቡ ክፍለ ሀገር መጠለላቸውን UNHCR ገልጿል። የስደተኞቹ ቁጥር በአካባቢው ካሉት ሀገሮች በታንዛኒያ የበዛውና በሌሎቹ ያነሰው ብሩንዲን ለቀው እንዳይወጡ እየታገዱ በመሆኑ ነው ሲሉ የዓለሙ የስደት ጉዳይ መስሪያ ቤት ቃል አቀባይ ካሪን ደግሩይል ለቪኦኤ ገልጸዋል። ሰዎች ወደ ታንዛኒያ እንዳይገቡ ከማድረግ ይልቅ ወደ ሩዋንዳና ወደ ኮንጎ የሚወስዱትን መንገዶች መዝጋት ይቀላል። መንገድ መዝጊያዎች ቆመዋል። ታጣቂዎቹ እንደሚያሰቃዩዋቸውና እንደሚያንገላቷቸው ሰዎች እየተናገሩ ነው። አንዳንዶቹ ጉቦ ይፈልጋሉ፣ ሌሎች ደግሞ ግልጽ የፖለቲካ አጀንዳዎቻቸውን አሳውቀው ነው ሰውን የሚያቆሙት። በሌላ በኩል ደግሞ የሰብአዊ መብቶች ጉዳይ ከፍተኛ ኮሚሽነሩ ቢሮ ዛሬ ባሳወቀው ስጋቱ ቡሩንዲ ውስጥ የጦር ኃይሎቹ ባለፉት ሁለት ቀናት እየወሰዷቸው ያሉ እርምጃዎች የሲቪሎችን ህይወት አደጋ ላይ የሚጥሉ መሆናቸው እያሳሰበው መሆኑን አመልክቷል። የከሸፈውን መፈንቅለ መንግስት ለመበቀል እርምጃዎች የሚወሰዱ ከሆነ የሀገሪቱ አለመረጋጋት ለተራዘመ ጊዜ ሊዘልቅ ወይም የባሰም ሊሆን እንደሚችል የሰብአዊ መብቶች ኮሚሽነሩ ቃል አቀባይ ሩ ሩፐርት ኮልቪ አስጠንቅቀዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የድርጅቱ ዋና ጸሐፊ ልዩ ልዑ ከሆኑት የታላላቅ ሐይቆች ሀይቆች አካባቢ መልእክተኛ ሰኢድ ጄኔት አሁን ስላለው የሀገሪቱ ሁኔታ ማብራሪያ መስማቱን የምክር ቤቱ ሊቀመንበር የሆኑት የሊትዋኒያ አምባሳደር ራይሞንዳ ሙርሞካይቴ ለጋዜጠኞች ዛሬ አስታውቀዋል። የጸጥታ ጥበቃ ምክር ቤቱ አመጽ አዘል የሆነውን አለመረጋጋት በተለይም ደግሞ በሲቪሎች ላይ የሚነሳን ማንኛውንም አይነት ጥቃት የሚያደራጁ ወይንም የሚጠነስሱና ና ስልጣንን በህገወጥ መንገድ ለመያዝ የሚሞክሩትን ሁሉ ያወግዛል። የጸጥታ ጥበቃ ምክር ቤቱ በተጨማሪም ወገኖቹ ወደ ህውከት መንገድ እንዳይሄዱ ለሰላምና ለጸጥታ ቅድሚያ እንዲሰጡ ጥሪ እንደሚያስተላልፍ ምክር ቤቱ The members of the Security Council called for the swift return to the rule of law. የፀጥታ ምክር ቤቱ የሕግ በላይነት ፈጥኖ እንዲመለስ ተቀባይነት ያለው ምርጫም በአሩሻ ስምምነት መንፈስ እንዲካሄድ ለሁሉም ወገኖች ጥሪ ያቀርባል። የፀጥታ ጥበቃ ምክር ቤቱ በተጨማሪም የመንግስታቱን ድርጅት ተጠሪ የሆኑትን የሚስተር ጅኔትን የአፍሪካ ሕብረትና የምስራቅ አፍሪካ ማህበረሰብን ጥረቶች እንደሚደግፍ ሊቀመንበሯ ሞርሞካይቴ ሞካይቴ አመልክተው አስፈላጊ ሆኖ እስከተገኘም ጉዳዩን በቅርብ እየተከታተለ የመቆየት ፍላጎት እንዳለው ምክር ቤቱ ማስታወቁን ገልጸዋል። ሰላምና መረጋጋትን አደጋ ላይ ሚጥል ማንኛውም የውከት ሁኔታ የሚፈጠር ከሆነ ፈጣን ምላሽ ለመስጠት የመንግስታቱ ድርጅት ነቅቶ እየተከታተለ ነው። ምላሹ ምን ይሆናል? ገና አልተገለጸም ወይም አልታወቅም። አድማጮች፣ አሁን ደግሞ የፕሮግራም ማሳሰቢያ አለን እዚህ ገደማ mm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 በእሱ ላይ የላይኛው የቀኝ ጥግ ላይ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፉ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች በፎቶ መድበላችን ወይንም በጋለሪያችን ላይ ይወጣሉ። እርሶም ማንም ወደ ገጻችን የሚገባ ሊያያቸው ይችላል። አሁኑኑ ይሞክሩት። መልካም ፎቶ በቪኦኤ አፕ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችንን በኢንተርኔት ለምትከታተሉ አድማጮች ድረገጻችንን አድራሻ ለማስታወስ ደብሊው ደብሊው ደብሊው ዳት ቪኦኤ ኒውስ ዳት ኮም ስላሽ ሆርን የሚለውን ተጠቀሙ። በስልክ ለማድመጥ ለምትፈልጉና አገልግሎቱን ለማግኘት የሚያስችል የስልክ መስመር ያላችሁ ቪኦኤ ዳት ሆርን ዳት ሞቢ ብላችሁ ፈልጉን። አድማጮች አሁን ወደ ተከታዩ ቅንብር ነው የምናልፈው። ወደ አዲስ አበባ ነው የሚወስደን አስተናጋጆቻችሁ አሉ አከበደ ና አዲሱ አበበነን ከዚህ ከስቱዲዮ ወደ ቅዳሜው ቅንብር እንዳልነው ወደ አዲስ አበባ እንወሰዳችሁ እንሆ 547 መቀመጫዎች ባለው ምክር ቤት እጩዎችን አወዳድሮ ለማሸነፍ 58 ፓርቲዎች ናቸው የሚወዳደሩት። ከነዚህ መካከል ሶስት ፓርቲዎች በርካታ እጩዎችን ማስመዝገባቸው ተገልጧል። በምርጫው ዙሪያ መሰረታዊ መረጃዎችን ከጠቃሚ የክንዋኔ የጊዜ ሰሌዳ ጋር አጣምሮ ሄኖክ ሰማ ጊዜር ከአዲስ አበባ በመስመር ላይ ይገኛል። እንደምናመሸ ሄኖክ። እንደምናመሸ አሉላ። እንግዲህ ለአምስተኛ ጊዜ የሚካሄደው የዘንድሮ የኢትዮጵያ ብሔራዊ ምርጫ በተለይ ደግሞ የህዝብ ተወካዮች ምክር ቤት መቀመጫዎች ወሳኝ ናቸው። ሀገሪቱን ለአምስት አመታት ለመጪዎቹ አምስት አመታት የሚመራውን ፓርቲ ወይም ጥምረት የሚወስኑ ይሆናል። እንግዲህ ከላይ በመግቢያ እንደጠቀስከው አምስት መቶ አርባ ሰባት መቀመጫዎች ናቸው። በአጠቃላይ የቀረቡት እጩዎች ደግሞ አንድ ሺ ስምንት መቶ ሀያ ስምንት መሆናቸውን ነው የተረዳ ነው። ከነዚህ መሀል ሶስት መቶ አንድ ሴቶች እንደሆኑ ከምርጫ ቦርድ ባገኘነው መረጃ ተመልክቷል። በአጠቃላይ የድምፅ መስጫ ካርድ የወሰዱ መራጮች ቁጥር እንግዲህ 36.8 ሚሊየን እንደሆኑ የኢትዮጵያ ምርጫ ቦርድ በዛሬው ዕለት ገልጿል። እንግዲህ ካለፈው የ2002 ምርጫ በአራት ሚሊየን ብልጫ እንዳለው ነው የሚነገረው። በጠቅላላ በሀገሪቱ ሁለት አይነት የምርጫ ጣቢያዎች አሉ፤ ጊዜያዊና ቋሚ የምርጫ ጣቢያዎች ናቸው። የድምፅ መስጫ ጣቢያዎች አራት አርባ አምስት ሺ ሰባት መቶ ዘጠና አምስት የድምፅ መስጫ ወይም የምርጫ ጣቢያዎች አሉ። አሉላ፣ መልካም ሄኖክ። በዚህ ብሔራዊ ምርጫ በተለይ ለሕዝብ ተወካዮች ምክር ቤት በርካታ እጩዎችን ያቀረቡ ቅድም በመግቢያው የጠቀስናቸው ሶስት ፓርቲዎች ለመሆኑን እነማን ናቸው? እንግዲህ በአጠቃላይ 58 ፓርቲዎች ናቸው በዚህ ምርጫ የሚወዳደሩት ከ61 የሚበልጡ ፓርቲዎች በእርግጥ ነባር ፓርቲዎችም እንዲሁ በተለይ የተቃዋሚ ፓርቲዎች አንድነትና ማያደን የመሳሰሉ የውስጥ አሰራር ግድፈት ወይም ደግሞ የሀሳብ ልዩነት ተነስቷል ወዘተ በሚል አንዱን ወገን ነው ተቀባይነት የሰጠው ምርጫ ቦርድ። ወደ ዝርዝሩ አልገባም። ሆኖም ገዥው ፓርቲ ኢህአዴግ አምስት መቶ አንድ መቀመጫዎችን ለአምስት መቶ አንድ ተወዳዳሪዎችን ያቀርባል። መድረክ ሁለት መቶ ሰባ ሰማያዊ ፓርቲ ደግሞ 139። እነዚህ ሶስቱ ናቸው። ኢህአዴግ 501፣ መድረክ 270 እና ሰማያዊ ፓርቲ ደግሞ 139። እነዚህ ቁጥሮች ከምርጫ ቦርድ የተገኙ ናቸው። በእርግጥ በትናንትናው ዕለት የመድረኩን እንደዚሁም የኦፌኮውን ዶክተር መራራ ጉዲናን ስናነጋግራቸው ከሶስት መቶ በላይ እጩዎችን አሁንም ቢሆን እንዳስመዘገቡ እንደሚያምኑ ነው የሚገልጹት። ምርጫ ቦርድ 270 ይላል። ዛሬ ማምሻውን ደግሞ የሰማያዊ ፓርቲ መሪ አቶ ይልቃል ጌትነትን አነጋግሬያቸው ነበር። አራት መቶ ወይም ከአራት መቶ በላይ እጩዎችን ማቅረባቸውን ገልጸው አሁን ግን በምርጫ ቦርድ እውቅና ያገኙት አንድ መቶ ሰላሳ ዘጠኝ መሆናቸውን ነው እንግዲህ ያሉ ላ እዚህ ላይ አንድ ነገር ልብ ይሏል። በፓርላማ ወይም በህዝብ ተወካዮች ምክር ቤት ያለው መቀመጫ አምስት መቶ አርባ ሰባት ነውና ገዢ ፓርቲ አምስት መቶ አንድ ሲያቀርብ ሌሎቹ ወዴት ይሄዳሉ የሚል ነው። ኢህአዴግ አጋር ድርጅቶች አሉት። በተለይ በ በጋምቤላ እንደዚሁ በሶማሌ ክልል እና በመሳሰሉት ከኢህአዴግ ጋር በቀጥታ የማይወዳደሩ ቢሆኑም አጋር ፓርቲዎች ስላሉት እነዚህ መቀመጫዎች እንግዲህ በአጋር ፓርቲዎቹ የሚሞሉ ይሆናሉ ማለት ነው። ለውድድሩ የምርጫ ዘመቻው ለመሆኑ መቼ ነው እንዲያበቃ የሚጠበቀው? የተቀመጠ የጊዜ ሰሌዳ አለ? እንግዲህ የምርጫ ቦርድ የክንዋኔ የጊዜ ሰሌዳዎችን አውጥቷል። ተፎካካሪ ፓርቲዎችም እንደዚሁ በየግላቸው ያወጡት አለ። የምረጡኝ ዘመቻ ለምርጫ ሁለት ቀናት እስኪቀሩ ድረስ ማለትም እስከ እኩለ ሌሊት ድረስ ነው የሚከናወነው። የፊታችን እሁድ ደግሞ የምርጫ ቦርድ የድምፅ አሰጣጡን ሂደት ይሞክራል ወይም ይፈትናል። ያ ማለት የድምፅ መስጫ ካርድ የወሰዱ ሰዎች በተገኙበት ሙከራ ያደርጋል። እንግዲህ ይሄ ሙከራ የሚደረገው በ ይሄ በሆነ በሳምንቱ እሁድ የሚከናወነው ምርጫ እንዲሁ በሰላማዊ እንደዚሁም ደግሞ ያለምንም እክል እንዲከናወን ልምምድ ለማድረግ ታስቦ እንደሆነ ነው በዛሬው ዕለት በምርጫ ቦርድ የተገለጸው። እሁድ ዕለት ሰማያዊ ፓርቲ ሰላማዊ ሰልፍ ጠርቶ ነበረ። የአዲስ አበባ መስተዳደርና ምርጫ ቦርድ ይህንን ሲቃወሙ ቆይተዋል። ዛሬ ምሽት በደረሰኝ መረጃ መሰረት ሰማያዊ ፓርቲ ይህንን ሰላማዊ ሰልፍ ሰርዟል። ነገ ቅዳሜ ግን በጃን ሜዳ መድረክ ህዝባዊ ስብሰባ ጠርቷል። እንግዲህ ይሄን ይመስላል በዚህ ረገድ ያለው አሉላ። በዛሬው ዕለት ብሔራዊ የምርጫ ቦርድ ለውጭ ጋዜጠኞች ጋዜጣዊ መግለጫ ሰጥቷል። በዛ ጋዜጣዊ መግለጫ ተገኝተህ ሂደቱን ተከታትለህ ነበርና የድምፅ ቆጠራና ውጤት ይፋ የሚደረግባቸው ቀናት በተመለከተ የተሰጠ መረጃ ይኖር ይሆን? አዎ እንግዲህ አስቀድሞ በጊዜው ሰሌዳው የተቀመጠና የተመለከተ ነው። ውጤት በጁን ሀያ አንድ ቀን እንደሚ ይፋ እንደሚሆን ነው። አጠቃላይ ውጤቱ ግን ጊዜያዊ ውጤቶች የድምፅ አሰጣጡ ከተጠናቀቀ ከሶስት እስከ አምስት ቀናት ጊዜ እንደሚ ይፋ እንደሚሆን ፕሮፌሰር መርጋ በቃና በዛሬው ዕለት ገልጸውልናል። መልካም ሄኖክ። በየዕለቱ በስፍራው ተገኝተህ ዘገባዎችን እየተከታተልክ እንደምታቀርብ እናምናለን። የአድማጮችንም አስተያየቶች እንዲሁ ከየአካባቢው ያገኛቸኋቸውን እናካትታለን። ለዛሬው አመሰግናለሁ። መልካም ምሽት ሄኖክ። መልካም ምሽት አሉላ። የመንግስትን ሀፍት ለምርጫ ቅስቀሳ መጠቀም ህገወጥ መሆኑን ያስታወሱት በሚኒስትር ማዕረግ የኢትዮጵያ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና መንግስታዊ እንቅስቃሴውን ግን መቆጣጠር አንችልም ሲሉ ተናግረዋል። ቦርዱ የዘንድሮውን ምርጫ ለማስፈጸም በትክክለኛ መንገድ እየተጓዘ መሆኑን የገለጹት ፕሮፌሰር መርጋ ነገሮች ከንያቅም በላይ ከሆኑ ስራዬን በፈቃደ የመልቀቅ መብት አለኝ ብለዋል። ፕሮፌሰር መርጋ ዛሬ ለውጭ ሀገር ጋዜጠኞች የሰጡትን መግለጫ የተከታተለው እስክንድር ፍሬው ነው። እነሆ የኢትዮጵያ ብሔራዊ ምርጫ ቦርድ ቁጥር አንድ ሰው ዛሬ ከውጭ ሀገር ጋዜጠኞች ሲገናኙ የጠበቃቸው ጥያቄ በርካታ፣ የዳሰሱትም ርዕስ ሰፊ ነው። በሚኒስትር ማዕረግ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ምርጫው ሳምንት ሲቀረው በሰጡት በዚህ መግለጫ በርካታ ጋዜጠኞች ተገኝተዋል። ገዢው ፓርቲ ኢህአዴግ የመንግስትን ሀብት ሳይቀር ለቀስቀሳ እንደሚጠቀም ስሞታዎች ይደመጣሉ በሚል የተነሳው ከቀረቡላቸው ጥያቄዎች አንዱ ነበር። ፕሮፌሰር መርጋ በሰጡት ምላሽ ገዢው ፓርቲም ሆነ ተቃዋሚዎች ይህንን ማድረግ እንደማይችሉ በህግ መቀመጡን ገልጸዋል። ይህንን ህግ ከማስፈጸም አንጻር ግን መታወቅ ያለባቸው ሁኔታዎች መኖራቸውን አብራርተዋል። በህግ የመንግስት ሀብት ለምርጫ ዘመቻ እንዲውል አይፈቀድም። ገዢው ፓርቲም ሆነ ሌሎች ተቃዋሚ ፓርቲዎች የመንግስትን ሳይሆን የራሳቸውን ሀብት ነው መጠቀም ያለባቸው። ነገር ግን ጀርመን ውስጥ ጭምር ያየሁት ግራ የሚያጋባ ነገር አለ። በከፍተኛ ሁኔታ በዲሞክራሲና በሌላውም ዘርፍ ካደጉት አንዷ በሆነችው ጀርመን ገዢ ፓርቲ መንግስት ነው። ስለዚህ መንግስታዊ አገልግሎቶችን መቆጣጠር አንችልም። ለምሳሌ የሆስፒታልና የመንገድ ምረቃን መቆጣጠር አንችልም። ተፎካካሪ የፖለቲካ ፓርቲዎች ይህን እንድንቆጣጠር ግፊት ያደርጉብናል። ያን ለማድረግ መብቱ የለንም። የመንግሥትን ሀብት በተመለከተ ግን ለምርጫ ዘመቻ ከተጠቀሙበት እርምጃ እንወስዳለን። በፕሮፌሰር መርጋ የተጠቀሰው የአንዳንድ ተቃዋሚዎች ቅሬታ በመንግስት ባለስልጣናት እየተካሄደ ያለው የልማት ተቋማት የምረቃ ስነ ስርዓት ነው። በነቀምቴ ከተማ ለሚገነባው የአውሮፕላን ማረፊያና የብረታ ብረት ኢንዱስትሪ በትናንትናው እለት የመሰረት ድንጋይ ያኖሩት ጠቅላይ ሚኒስትር ኃይለማርያም ደሳሌ ለምሳሌ ለነዋሪዎች ንግግር አድርገዋል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን በታየው በዚሁ ንግግራቸው መጪው ጊዜ ከድርጅታችን ኦህዴድና ኢህአዴግ ጋር ብሩህ ነው ሲሉ ተደምጠዋል። ጠቅላይ ሚኒስትሩ አንዳንድ ተቃዋሚ ፓርቲዎች በምርጫ ቅስቀሳ ወቅት ችግር እንደሚያጋጥማቸው በመጥቀስ ቦርዱ ምን እርምጃ እንደሚወስድ ለሰብሳቢ ለአካባቢው የቀረበ ጥያቄም ነበር። ቦርዱ ገዢውን ፓርቲም ሆነ ተቃዋሚዎችን ላይን እንደሚመለከት ያስረዱት ፕሮፌሰር መርጋ የተወሰዱ እርምጃዎችን ለማሳያነት ጠቅሰዋል። ገዢው ፓርቲም ሆነ ተቃዋሚዎች የእኛ ዜጎች ናቸው። በእኩልነት ልናስተናግዳቸው ይገባል። በግልጽ ነው እየተናገርኩ ያለሁት። በገዢው ፓርቲ ሰዎችም ላይ እርምጃ ወስደናል። ለምሳሌ በምዕራብ ሸዋ በመድረክ የምርጫ ዘመቻ ጊዜ ችግር የፈጠረ የገዢው ፓርቲ አባል ታስሯል። በወለጋ በተለይም በአባይ ጮመን ለምርጫ ዘመቻ የተመቸ ሁኔታ ባለመፍጠሩ አንድ የጸጥታ ኃላፊ ከሥራው ተባሯል። ስለዚህም አስፈላጊ ሲሆን እርምጃ እንወስዳለን። ምርጫውን በተመለከተ ሁሉም ነገር በመልካም ሁኔታ እየሄደ በትክክለኛና በሕጋዊ መንገድ እየተሰራ መሆኑን ፕሮፌሰር መርጋ ያምናሉ። ይህ ባይሆን ግን በግላቸው ጭምር ኃላፊነት እንደሚወስዱ ነው ለጋዜጠኞች አብራሩት። ካለበለዚያ ከዚህ ኃላፊነት በፈቃደኝነት እለቃለሁ ወደ ዩኒቨርሲቲ መምህርነት የምመለሳለሁ። እዚህ ቁጭ ብዬ ምን እሰራለሁ? እዚህ ያለሁት ሕገ መንግሥቱን ለማገልገል፣ ሀገሬን በነጻነት ለማገልገል ነው። በነጻነት ነገሮች ከእኔ አቅም በላይ ከሆኑ ስራዬን በፈቃደኝነት የመልቀቅ መብት አለኝ። ሁሉም ነገር በትክክለኛ መንገድ እየተሠራ ነው። ሁሉም ነገር በተያዘውና በታቀደው መሠረት እየተከናወነ ነው። ስለዚህ እኔ እስከማውቀው ድረስ ከመንግሥት በሚደረግ የገንዘብ ድጋፍ ይሁን ከነፃ የአየር ሰዓት ድልድልም ይሁን ከሎጂስቲክስ ዝግጅት ወይም ከስልጠናና ከአቅም ግንባታ አንጻር በዚህ ዓመት ለፖለቲካ ፓርቲዎች የተፈጠረው ምቹ ሁኔታ የተለየ ነው። የፖለቲካ ፓርቲዎች የገንዘብ ምንጭ ግልጽ መሆን እንዳለበት በመግለጫው ያስረዱት ፕሮፌሰር መርጋ መዋጮ ማግኘት የሚችሉት ከአባሎቻቸውና ከኢትዮጵያውያን ደጋፊዎቻቸው ብቻ መሆኑን አስታውቀዋል። በሰማያዊ ፓርቲ የተመደበውን 92 ሚሊዮን ብር ማጣራት የተፈለገውም ከዚህ አንጻር እንደሆነን የጠቆሙት ፓርቲው በሰጠው ምላሽ ገንዘቡ በእቅድ የተያዘና ገና የሚሰበሰብ መሆኑን መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ ተከታዩ ቅንብር ነው የምናልፈው። አፍሪቃ በጋዜጦች አዘጋጅና አቅራቢ አዳነች ፍሳሐዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኤርትራ ዲፕሎማት በኢትዮጵያ ጥገኝነት መጠየቃቸው ተገለጸ። ኢትዮጵያ ከአፍሪቃ ዋናዋ የስደተኞች ተቀባይ ሀገር መሆኗ ታወቀ አፍሪካ ውስጥ ሀብታሞች እየበለጸጉ ድሆች ደግሞ እየደህዩ እንደሄዱ ተዘገበ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። ሮይተርስ የዜና አገልግሎት የኤርትራ ዲፕሎማት ኢትዮጵያ ውስጥ የፖለቲካ ጥገኝነት እንደጠየቁ ዘግቧል። ሮይተርስ የኢትዮጵያ መንግስት ሚዲያ የገለጸውን ወሬ ጠቅሶ ሲዘግብ የኤርትራው ገዢ ፓርቲ ህዝባዊ ግንባር ለዲሞክራሲና ለፍትህ አባል የነበሩት መሐመድ እድሪስ ለአምስት ዓመታት ያህል አዲስ አበባ ባለው የኤርትራ ዲፕሎማሲያዊ ተልእኮ ይሰሩ እንደነበር የኢትዮጵያ የዜና ስርጭት መግለጹን ሮይተርስ የዜና አገልግሎት ጠቁሟል። ፍትህና ነጻነት ለማግኘት ሲል ረጅም ትግል ያካሄደው የኤርትራ ህዝብ አሁን ለፍትህ ጉድለት ተዳርጓል። ይህን ውሳኔ ለመውሰድ የተገደድኩትም ለዚህ ነው ሲሉ ዲፕሎማቱ መሐመድ እድሪስ እንደተናገሩ የሮይተርስ ዘገባ ገልጿል። ከኤርትራ ባለሥልጣኖች ምላሽ ለማግኘት ተሞክሮ እንዳልተሳካ፣ ይሁንና የኤርትራ መንግሥት በሀገሪቱ ሰብአዊ መብት አይከበርም የሚለውን ክስ እንደሚያስተባብል ዘገባው ሳይጠቅስ አላለፈም። ዚ አፍሪካ ሪፖርት የተባለው ጠለቅ ባሉ ትንተናዎች ላይ የሚያተኩር ወርሃዊ መጽሔት ደግሞ ኢትዮጵያ ጥገኝነት ጠያቂዎችን በማስተናገድ ረገድ ከአፍሪካ የዋናነት ቦታ እንደያዘች ያወሳል። ኢትዮጵያ በግጭት በተናወጠው ክልል መሀል የመረጋጋት ደሴት ተደርጋ ትታያለች። ይሁንና ከመላ አፍሪቃ የበዙ ስደተኞችን በተለይም ከደቡብ ሱዳን የጎረፉትን ስደተኞች የማስተናገዱ ተግባር በተጠለሉባቸው አካባቢዎች ባለው የንብረት ይዘት ላይ ጫና እየፈጠረ በመሆኑ ተግዳሮት ሆኖባታል ይላል ዘ አፍሪካ ሪፖርት ድኅረ ገጽ ላይ የቀረበው ጽሑፍ። ጄምስ ጋውቶት የተባለ የ17 ዓመት ወጣት ከደቡብ ሱዳን ወደ ኢትዮጵያ በተሰደደበት ወቅት ለቀጣዮቹ ሀያ ሶስት ዓመታት የሚቆይ ሆኖ አልተሰማውም ነበር። አሁንም ከባለቤቱና ከሰባት ልጆቹ ጋር ኢትዮጵያ ውስጥ በስደተኝነት ይኖራል። ወደ ሀገሬ ለመመለስ እፈልጋለሁ ግን እንዴት ልመለስ? ሲል ይጠይቅና አሁንም በሀገሬ የጸጥታ ደህንነት የለም። ከአረቦች ጋር ጦርነት የተካሄደው ነጻነት ለማግኘት ነበር። አሁን ደቡብ ሱዳን ነጻ ሀገር ሆናለች። ውጊያው ግን እንደ ቀጠለ ነው ሲል ማስገንዘቡን ዚ አፍሪካ ሪፖርት ድረገጽ ላይ የወጣው ጽሑፍ ያወሳል። ጄምስ ጋውቶት በአሁኑ ወቅት በስደተኞቹ ሰፈር ኤች አይቪ ኤድስን ስለ መከላከል ትምህርት የሚሰጥ የማኅበረሰባዊ ክፍል ሠራተኛ ሲሆን ኢትዮጵያ ውስጥ ከተጠለሉት 665,000 ስደተኞች አንዱ ነው። ኢትዮጵያ በምትቀበላቸው ስደተኞች ብዛት ባለፈው ዓመት ሐምሌ ወር ላይ ኬንያን አልፋ እንደሄደች ጽሑፉ ገልጿል። ቢልጆክ የተባለ የ27 ዓመት ዕድሜ ወጣት ከዘጠኝ እስከ አስራ አራት ዓመት ዕድሜ የሚሆናቸው አምስት የወንድምና የእህት ልጆችን ይዞ ወደ ኢትዮጵያ የተሰደደው ከጆግሌ ክፍለ ሀገር ሲሆን ወላጆቹና የባለቤት ወላጆች አብረው ሲሸሹ እንደ ተገደሉ መግለጹን ድረገጹ ላይ የወጣው ጽሑፍ ጠቅሷል። ቢልጆክ ከቤተሰቡ ጋር ባለፈው ዓመት ባዶ እጃቸውን ኢትዮጵያ የገቡት ለአስራ ስድስት ቀናት ያህል ጫካ ጫካውን በእግር ተጉዘው ወፍ ዘራሽ ፍራፍሬ እየበሉና መሬት ላይ ያገኙትን ውሃ እየጠጡ እንደሆነ መግለጹን ዘ አፍሪካ ሪፖርት ያወጣው ጽሑፍ ጠቁሟል። በግጭት እየታመሱ ካሉት ሶማሊያ፣ ደቡብ ሱዳንና ሱዳን ጋር የምትዋሰነው ኢትዮጵያ ከ1990ዎቹ ዓመታት አንስቶ ስደተኞችን ስትቀበል ቆይታለች። ከአራት ዓመታት በፊት 90 ሺህ ስደተኞችን ያስጠለሉ ስምንት የስደተኛ ሰፈሮች ብቻ ነበሯት። አሁን ግን 23 ደርሰዋል። አብዛኞቹ ኢትዮጵያ ውስጥ የተጠለሉ ስደተኞች ደቡብ ሱዳናውያን ሲሆኑ ከ253 ሺ በላይ ናቸው። ሶማሊያውያን 245326፣ ኤርትራውያን 126363፣ ሱዳናውያን 35807፣ ከሌሎች ሀገሮች የተሰደዱት ደግሞ 5300 እንደሆኑ ዘገባው አውስቷል። ከአራት ዓመታት በፊት 450 ሺ የሚሆኑ የደቡብ ሱዳን ስደተኞች ኢትዮጵያ ውስጥ ይኖሩ እንደነበር ደቡብ ሱዳን ነፃ ሀገር ከሆነች በኋላ ግን አብዛኞቹ ወደ ሀገራቸው እንደተመለሱ የኢትዮጵያ የስደተኞችና የተመላሾች ጉዳይ አስተዳደር ምክትል ዳይሬክተር አቶ አያሌው አወቀ መናገራቸውን ጽሑፉ ጠቅሷል። በአፍሪካ ሪፖርት ድረገጽ አያይዘውም ኢትዮጵያ ውስጥ ለተጠለሉ ስደተኞች የሚያስፈልገውን ገንዘብ የማግኘቱ ጉዳይ ችግር እንደሆነ ሲያስረዳ እስካሁን ባለው ጊዜ ከሚያስፈልገው መጠን 12 ከመቶ ብቻ እንደተገኘ ገልጿል። ከለጋሾች የሚገኝ ረድኤት ቢኖርም በቂ ባለመሆኑ በአካባቢው ነዋሪዎች የውሃ፣ የምግብ፣ የትምህርትና የጤና ጣቢያዎች ላይ መጨናነቅ እየፈጠሩ መሆናቸውን፣ በነዋሪው ህዝብና በስደተኞቹ መካከል ውጥረት እንዳይፈጠር ሁኔታዎችን ማሻሻል እንደሚያስፈልግ፣ ይህን መሰረት በማድረግም የተባበሩት መንግስታት ድርጅት የስደተኞች አገልግሎት የተለያዩ ውጥኖች እንዳሉት ጽሁፉ ሳይጠቅስ አላለፈም። ሲኤንኤን የተባለው የዜና ስርጭት መረብ ስለ አፍሪቃ የሀብትና የድህነት ሁኔታ ሲዘግብ ሀብታሞቹ እየበለጸጉ፣ ድሆች ደግሞ እየደህዩ መሆናቸውን አስገንዝቧል። ፈጣን መኪኖች በዛፎች ባሸበረቁ ጎዳናዎች እያጓሩ ያልፋሉ። የቅንጦች ጀልባዎች በሚያንጸባርቀው ማሪና ይቀዝፋሉ። ሰዎች በባህር ዳሮች በሚገኙ ዘመናዊ ምግብ ቤቶች የሻምፔን ብርጭቆዎችን ሲያጋጩ ይታያሉ። ይህ ሁሉ የሚሆነው በዩናይትድ ስቴትስዋ ማያሚ ወይም በፈረንሳይዋ ሪቬራ ሳይሆን በልዋንዳ ነው። በአንጎላዋ መዲና ሉዋንዳ፣ የእድገቱ ሁኔታ ግን በልዋንዳ ላይ የተወሰነ ሳይሆን ከሞዛምቢክ እስከ ናይጄሪያ ብልጽግና እየታየ ነው። በዓለም ደረጃ ፈጣን እድገት በማሳየት ላይ ካሉት አስር ሀገሮች መካከል ሰባቱ በአፍሪቃ ይገኛሉ ይላል የሲኤንኤን ድረገጽ ዘገባ። የተወሰኑ የሕብረተሰቡ ክፍሎች በአፍሪቃ በሚታየው የኢኮኖሚ እድገት እየተጠቀሙ ነው። በቀጣዮቹ አስር ዓመታት ውስጥ የአፍሪቃ ሚሊዮነሮች በ59 ከመቶ ያድጋሉ ተብሎ ይገመታል። ይህም በዓለም ካሉት አካባቢዎች የበዛ ሀዝ እንደሆነ ዘገባው ጠቁሟል። ናይጄሪያ በአሁኑ ወቅት ሻምፔን ለገበያ በማቅረብ ረገድ አሉ ከሚባሉት ሀገሮች አንዷ ሆናለች። የአውሮፓ የእድገት መጠን ባለበት በመቆሙ የቻይናው እድገት ደግሞ እያዘገመ በመሄዱ የቅንጦት ዕቃ ለመግዛት አይኖች ወደ አፍሪቃ እየዞሩ መሆናቸውን የሲኤንኤን ድረገጽ ዘገባ ይጠቅሳል። በአፍሪካ ሀገሮች የሚታየው ፈጣን እድገት የአፍሪቃ እርገት የሚል ስያሜ እየተሰጠው ነው። በሌላ በኩል ግን የዚህ ሁሉ እድገት ተቋዳሽ ያልሆነና በአጣ በነጣ ድህነት የሚኖሩት አፍሪካውያን ብዛት በቀላሉ የሚገመት እንዳልሆነ የሲኤንኤን ዘገባ ሳይጠቅስ አላለፈም። ከመላ ከመላጎደል ከእያንዳንዳቸው ሁለት አፍሪቃውያን አንዱ በቀን ከ1 ዶላር ከ25 ሳንቲም በታች ገቢ የሚኖር ነው። እንደ አውሮፓ አቆጣጠር በ2050 ዓ ም በ35 ዓመታት ውስጥ ማለት ነው፣ የአፍሪቃ ህዝብ ብዛት በ3 እጥፍ ጨምሮ ወደ 1.25 ቢሊዮን ከፍ እንደሚል፣ ይሁንና በመላ አፍሪቃ የወጣቶች የወደፊት እድል ብዙም ብሩህ ተስፋ እንደማይታይበት የሲኤንኤን ድረገጽ ጠቁሟል። በኢትዮጵያና ና በአህጉሪቱ የላቀ የኢኮኖሚ እድገት አላት በምትባለው ናይጀሪያ ወጣቶች በቀን ከሁለት ዶላር ባነሰ ገቢ እንደሚኖሩ የሲኤንኤን ድረገጽ ላይ የወጣው ዘገባ ያወሳል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን ሶስት ሰዓት ከ አርባ ስድስት ያመለክታል። ተከታዩ ቅንብር ውይይት በኢትዮጵያ ዲሞክራሲ በኢትዮጵያ ዲሞክራሲ እንዲሰፍን ባለፈው ሳምንት መገባደጃ ዋሽንግተን ዲሲ አቅራቢያ በምትገኘው አርሊንግተን ከተማ በተካሄደ ጉባኤ የቀረበ ጥናታዊ ጽሁፍ ርዕስ ነው። ኢሳት የኢትዮጵያ ሳተላይት ቴሌቪዥን ኢትዮጵያና የአፍሪካ ቀንድ በሚል አብይ ርዕስ ባዘጋጀው የሁለት ቀናት ጉባኤ ከቀረቡት ጽሁፎች አንዱ ሄነውና አቅራቢው ደግሞ ዶክተር ዳንኤል ተፈራ ናቸው። በጽሁፋቸው መነሻነት ጉባኤውን የተከታተለው አሉላ ከበደ ከትዝታ በላቸው ጋር ዳንኤልን አወያይተዋል። ዶክተር ዳንኤልን የመጀመሪያው ክፍል ቀጥሎ ይቀርባል። እሺ ዳንኤል ተፈራ እባላለሁኝ። ዩኒቨርሲቲ ኦፍ ውስካንስን ማዲሰን ማስተርስ እና ዶክትሬት በኢኮኖሚ ልማት ጨርሼ ሚሽጋን ስቴት ፌሪስ ስቴት ዩኒቨርሲቲ ውስጥ ሀያ ሶስት አመታት ስትምር ከዛ ጡረታ ተሰጥቶኝ፣ ጡረታ ሲባል ኤምረተርስ ፕሮፌሰር ማለት ነው። እሱን ካጠናቀቅኩ በኋላ ወደ ማዲሰን ተመልሼ አሁን አስተምራለሁኝ። ግን ዩኒቨርሲቲ ውስጥ ሙሉ በሙሉ አልገባሁም። ዩኒቨርሲቲ ኦፍ ዊስካንሰን ዋይት ዋተር የሚባል አሁንም ከዛ ነው ማነጋግራችሁ። እዛ አስተምራለሁኝ ሁለት ቀን በሳምንት። እዚህ ይገኛለሁ እና ጽሁፎችም ጥናቶችም አካሄዳለሁ። ከዚህ ይሄ ነው እንግዲህ ባጭሩ። በጣም ጥሩ ነው። እግዚአብሔር ይስጥልኝ ዶክተር ዳንኤል ስለ ሰፊ ትውውቆ። አሁን ውይይታችንን እንጀምራለን። አሉላ እንግዲህ አንተ ንግግራቸውንም ስለ ተከታተልክ ለምን ቀዳሚውን ጥያቄ አታቀርብም? መልካም ትዝታ። አመሰግናለሁ፣ ዶክተር ዳንኤል በአለፈው ቅዳሜና እሁድ በኢሳት አሰናጅነት በተካሄደው ጉባኤ ላይ ጥናታዊ ወረቀት አቅርበዋል። ዲሞክራታይዚንግ ደ ኢትዮጵያን ስቴት ይላል በእንግሊዝኛው። ይህ ጽሁፍ በሌሎች ድረገጾችም ላይ ታትሞ ለንባ ብሏል። በአማርኛ ግርድፉ ኢትዮጵያን ዲሞክራሲያዊት ማድረግ የሚል ነው። እስኪ ከመሰረቱ እንነሳ። እርስዎ በጽሁፎ ያቀረቧቸው የታሪክ ዳራ ያለው ወደኋላ ብዙ አመታት ሄደው የሚተነትኑ የሌሎች ሀገሮችን ተሞክሮዎች የሚያነሱ አሉ። ከኢትዮጵያ ጉዳይ በፊት ዲሞክራሲ ማለት በራሱ ምንድን ነው? በጣም የምናውቀው የሚመስለንን ጽንሰ ሀሳብ ከመረዳት ብንጀምር። እሺ እንግዲህ ዲሞክራሲ በየግል ነጻነት ላይ የተመሰረተ አስተዳደር ነው። የግል ነጻነት ከሌለ ዲሞክራሲ አይኖርም። የተቀሩት ሀገሮች ብዙ ፈጅቶባቸዋል፣ የግል ነጻነትን ለማቋቋም፣ ለማክበር እና ኢትዮጵያን ዲሞክራሲያዊ ለማድረግ የኢትዮጵያን አስተዳደር ዴሞክራሲያዊ ለማድረግ ይህ የግል ነጻነት ያስፈልጋል። እሱን ለማድረግ እንግዲህ የዲሞክራሲያዊ አንድነት ኢትዮጵያ ውስጥ ለመመስረት ሶስት ዋና ጉዳዮች ላይ ነው ያተኮርኩት የኢትዮጵያን ታሪክ በመመርኮዝ። አንደኛው ኢትዮጵያ የክልል ወይም በዘር ላይ የተመሰረተ አስተዳደር አላት ወይ የላትም? በጥንት ጊዜ ስትመለከት የለም። በዘር ላይ የተመሰረተ አስተዳደር የመጣው በጣሊያኖች ነው። እንዳየኸው ወረቀቴ ላይ አስራ ዘጠኝ መቶ በአውሮፓ አስራ ዘጠኝ መቶ ሰላሳ አምስት በእኛ በአስራ ዘጠኝ መቶ ሀያ ሰባት ነው። የእሱ ማፕ ቁጥር አንድ ላይ ስታይ በዘር አይደለም የተከፋፈለው። በኢትዮጵያ ታሪክ መሰረት የተከፋፈሉ አስተዳደሮች አሉ ለማስታወስ ያህል ብዙዎቹ የኢትዮጵያ ክፍለ ሀገሮች በንጉስ ይስተዳደሩ ነበር። ጎጃም፣ ጎንደር፣ ወለጋ፣ ሀረር፣ ሲዳሞ፣ ኢሉባቦር፣ ቲግሬ እነዚህ ሁሉ እና እነዚህ ላይ የተመሰረተ አስተዳደር ነበር በንጉሰ ነገስት ስር ሆነው። ችግሩ በዛን ጊዜ እነዚህ ንጉሶች ስልጣናችን ተወሰደ ነው በመጨረሻ። እየጠበቀ እየጠበቀ መጣ። ሁሉም ተጠቃለው በመሀል ተያዙ እንጂ በኢትዮጵያ የነበረው የዘር አይደለም። የኢትዮጵያ ሕዝብ ደግሞ በዘር ተከፋፍሎም አያቅም። ጣሊያኖች ይህን አድር ሲያደርጉ በዘር ከፋፈሉ። ይህን ያደረጉት ለምን መሰለህ? ማፕ ሁለት ላይ ታያለህ። እሱን በዘር ከፈሉ። ይህን ያደረጉት የጣሊያን ምስራቅ አፍሪካ ግዛት ለመመስረት ነው። ትግራይንና ኤርትራን አንድ አደረጉ። ትግሬ ቋንቋ ተናጋሪዎች ስለሆኑ ኤርትራ አሉት። እሱን አማራ አሉ። አማራ እንግዲህ ጎጃም፣ ጎንደር አሁን እንዳለው አይነት አደረጉ። ሀረርን ለብቻ አረጉ። ሸዋን ለብቻ አረጉና ጋላ ሲዳሞ አሉ፣ ደቡብና ኦሮሚያ አሁን ተብሎ የተጠራውን። ከዛ በተረፈ ሶማሊያ አሉ። ይሄ እንግዲህ አሁን ምነግርህ ማፕ ሶስት ላይ ነው። በአስራ ዘጠኝ መቶ በሰላሳ ሶስት ኢትዮጵያ ነፃነቷን ስታገኝ ወደ ታሪካዊዋ የአስተዳደር አገሮች ተመለሰች። እሱ ማፕ ሶስት ላይ ያሳይሃል። ኤርትራን ይጨምራል ግን አስራ ሶስት ክፍለ ሀገሮች ናቸው። የድሮውን የኢትዮጵያን ታሪካዊ አመጣት እንደገና መልሶ አምጥቶ በሰላም ሲሰራ ኖሯል። ያ አስተዳደር ማፕ አራት ላይ ስትሄድ የዘር መጣ። ይሄ ከአስራ ዘጠኝ መቶ ሰማኒያ ሶስት ወዲህ ነው። ስለዚህ አሁን ያለው የክልል አስተዳደር እና በጣሊያን ጊዜ የነበረው የክልል አስተዳደር ዘርን ነው መሰረት የሚያደርጉት። አይቻልም፣ አይሰራም። ምክንያቱም የለም እንደዛ አይነት አስተዳደር በኢትዮጵያ ታሪክ ውስጥም የለምም፣ አይሰራምም። በኢኮኖሚ አይሰራም፣ በአስተዳደር አይሰራም፣ ለህዝብ ግንኙነት አይመችም። እና እነዚህን ሁሉ በማየት ኢትዮጵያ ወደ ነባሩ የክፍለ ሀገር ታሪካዊ አስተዳደር መመለስ አለባት። ሁለተኛ ነጻነት መኖር አለበት። ዶክተር ዳንኤል እሺ፣ ይቅርታ፣ ታሪካዊ አመጣጡን ገልጸውልናል፣ ግን ጥያቄ እያከልንና እርሶም ደግሞ በወረቀቶ ላይ ያነሱትን ነጥብ እያብራሩ ቢሄዱልን ነው ጥሩ። የእኔ ጥያቄ እንዲያውም ትንሽ አሁን ካለው ሁኔታ ጋራ የእርሶ ወረቀት አመለካከት፣ ወይም ጽንሰ ሀሳብ አይጣረዝም ወይ የሚል ነው። ምንድነው ቋንቋ ላይ የተመሰረተ አከላለልን ስራ ላይ እንዲያውል ዋናው ኃላፊ ህዝባዊ ሀርነት ትግራይ ነው። ይሄ ደግሞ ተጨቆንኩ የሚል የአንድ የኢትዮጵያ ማህበረሰብ ክፍል ነው። እርስዎ ወረቀቶን የከፋፈሉት የአማራና የትግሬ። ለናሽናል ዩኒቲ ወይንም ለሀገር አንድነት እንደ የሚቆረቆር አንድ ሀይል አድርገው ነው። መብታችን ተጣሰ የሚሉትን ደግሞ በብሔር የተደራጁትን ድርጅቶች ደግሞ ከተፈቀደላቸው ተገንጥለው የሚሄዱ ብለው ነው። ይህንን ጽንሰ ሀሳብ ግን ቋንቋ ላይ የተመሰረተ ክልልን ስራ ላይ ያዋለው በመጀመሪያ ቲፒኤልፍ ነው እና ይሄንን እንዴት ይመለከቱታል? አንቺ አሁን የጠየቅሽኝ የኢትዮጵያ ፖለቲከኞች በስንት ይከፈላሉ ለሚለው ነው። የኢትዮጵያ ፖለቲከኞች የፖለቲካ ባለሙያዎች የሚከፈሉት በሁለት በኩል ነው። እዛ ላይ ልመጣ ነው። ግን ጥንታዊ ኢትዮጵያ ሁኔታ እንዴት ነበረ? ከየት መጣ ይሄ ክልል የሚለው? ከኢትዮጵያ ጋር ከኢትዮጵያ ታሪክ ጋር ይገናኛል ነው ታሪካዊ መሰረቱን ለማስረዳት ነው እና ወደ አንቺ ጥያቄ መጣለሁ። ዴሞክራሲያዊ አንድነት ምንድን ነው የሚለውን ለመግለጽ ነው። አሉላ በጠየቀኝ ጥያቄ ነው። የግል ነጻነት ከሌለ ዴሞክራሲያዊ አንድነት አይኖርም። ዴሞክራሲያዊ አንድነት በኢትዮጵያ ላይ ምን ይመስላል ለሚለው ነው እነዛን ያመጣሁት። ከዚህ በኋላ የፖለቲካ ክፍሎች ያላቸውን አቋም አስረዳለሁ። አንድ ልጨርስና እዚህ ላይ በክልል ያለውን ለመተካት ክልል ወደ ነበረው ነባራዊ ወደ ኢትዮጵያ ታሪካዊ የአስተዳደር አገሮች መሄድ አለበት ካልኩ ከሱ ጋር የማያይዘው ነገር አለ። ወደዛ ሲመለስ የግል ነጻነትን የሚያከብር አንደኛ፣ ሁለተኛ ደግሞ ፌዴራላዊ የራስ አስተዳደርን የሚያከብር መሆን አለበት። አስተዳደሩ ይሄ ነው። ሁለተኛ በኢትዮጵያ ውስጥ ያሉ ባህሎችና ቋንቋዎች በእኩልነት መከበር አለባቸው። ይሄ ምን ያመጣል? አንድነትን ያጠናክራል፣ ህዝብን ያቀራርባል። በቋንቋ በባህል እነዚህ በእኩልነት መታየት አለባቸው። ቋንቋ አማርኛን ነው ወሰድሽ እንደሆነ የጋራ የኢትዮጵያ ቋንቋ ነው። ሌሎች ቋንቋዎች አሉ በብሔራዊ ደረጃ መከበር አለባቸው። ህዝቡ አሁን እያንዳንዱን ሰው ብትጠይቂ ከአንድ ወይም ከሁለት ቋንቋ ያላነሰ ነው መናገር የሚችለው። እኔ በበኩሌ አማርኛ እችላለሁ፣ ኦሮምኛ ትንሽ ትንሽ ሰማለሁ፣ ሲዳምኛ በደንብ እናገራለሁ። ስለዚህ እነዚህ ቋንቋዎች መዳበር አለባቸው። አማርኛ ግን የጋራም ቋንቋ ነው። ይሄ ጸንቶ የኖረ ነው። በኢትዮጵያ ታሪክ አማርኛ በመላው ኢትዮጵያ ይነገራል። አማርኛ ኢትዮጵያ በዚህ አንጻር ከሌላ አገሮች በጣም የተለየች ነች፣ እድለኛም ነች። ደቡብ አፍሪካ አስራ አንድ ብሔራዊ ቋንቋዎች አለው፣ የራሱ የሆነ ብሔራዊ ቋንቋ የለውም። ህዝቡ የሚገናኝበት በእንግሊዝኛ ነው የሚነጋገረው። ኢትዮጵያ የዚህ ችግር የላትም። ማድረግ ያለባት የተቀሩትን ቋንቋዎች ብሔራዊ ደረጃ መስጠት ብቻ ነው። አማርኛ የንግድ ቋንቋ ነው፣ የህዝብ መገናኛ ቋንቋ ነው። ስለዚህ ማጠናከር ብቻ ነው። አንድነትን ብሔራዊ ስሜትን የሚያጠናክር ይሄ ነው። ሶስተኛው መሬትና ኢኮኖሚ ጉዳይ ነው። እሱ በጣም አስፈላጊ ነው። ኢትዮጵያ ምግብ የላትም በውጭ እርዳታ ነው የምትኖረው። የገቢዋ መጠን ዝቅተኛ ነው። መሬት የግል መሆን አለበት። በዚህ በኩል ደግሞ እንዴት ነው የግል የሚሆነው ስለሚለው መነጋገር እንችላለን። ይሄንን ካልኩ በኋላ ይሄ ዲሞክራሲ እንዴት ይመጣል በኢትዮጵያ ላለው ማስረጃ መስጠቴ ነው። በእነዚህ በሶስት አንጻሮች ወይዘሮ ትዝታ ላነሳሽው ጥያቄ ትክክል ነው። ምን አይነት ፖለቲካ ነው ኢትዮጵያ ውስጥ የሚካሄደው? ሁለት ሁለት ክፍሎች አሉ አሁን አንደኛው ኢትዮጵያ መሰረታዊ ጥንታዊት ኢትዮጵያ ላይ በፖለቲካ የሚንቀሳቀሱ ወይም ከዛ የመነጩ የፖለቲካ ባለሙያዎች በአማራ ትግሬ ባህል ያደጉ የመሩም ናቸው፣ እነሱ ናቸው። ሁለተኛው ተበድለናል፣ ተጨቁነናል የሚለው ክፍል ነው። ይሄ የተቀሩት ትግራይና አማራ ያልሆኑት ክፍል ነው። እና ትክክል ጥያቄዎች አሏቸው። እነዚህ ትክክል ጥያቄዎች ግን በዲሞክራሲያዊ መንገድ አሁን በሰጠሁሽ መንገዶች የማይመለሱበት ምክንያት የለም። ማንም ኢትዮጵያዊ ወይም ኢትዮጵያውም አይደለሁም ይበል ኦሮሞ ውስጥ ያለ፣ ሲዳማ ውስጥ ያለ ወይም ሶማሊያ ውስጥ ያለ፣ የራስ አስተዳደር ፌዴራላዊ አስተዳደር ካለ ምን ምክንያት አለው ለብቻ ይሄዳለሁ የሚልበት? ችግሩ ምንድን ነው? ያንን መብት አክብሮ ያለ ዲሞክራሲያዊ አንድነት ባለመኖሩ ነው። ከዶክተር ዳንኤል ተፈራጋ ያደረግነው ውይይታ አላበቃም። አድማጮች በነገው ምሽት ሰፋ ብሎ ይቀጥላል። አሁን ታዲያ ለስንብቱ አዲሱ፣ ቀደም ብለንም አላጫወትንም፣ ባይሆን በመግቢያው በዜናችን ውስጥ ለቅምሻ ያሰማኸው ዛሬ ከዚህ ዓለም በሞት የተለየ አንድ ታዋቂ አሜሪካዊ ድምፃዊ በዜና አምጥታል። ብሉስ ቦይ ነው ቢቢ ስሙ፣ አጽርሆቱ የመጣው ከሱ ነው። ልክ ነው። አሜሪካዊ ተወዳጅ ድምፃዊና የጊታር ተጫዋጭ ቢቢ ኪንግ በአሜሪካ ሙዚቃ እጅግ የገነነ ታዋቂነትና ተወዳጅ ያተረፈ ነው። በ1925 ዓ ም ነው የተወለደው። በ89 ዓመቱ በዛሬው ዕለት ትላንት ማምሻውን ትላንት ለሌቱን በላስ ቬጋስ ከተማ በመኖሪያ ቤቱ ነው ያረፈው። አዲሱ፣ የቀረን ሰዓት ሙዚቃውን ከማጫወት ሊያልፍ አይችልም። ታሪኩን ልናቅርብ አንችልም። በሌላ ጊዜ እናቅርብና አንድ ዜማ ከትሬሲ ቻፕማን ጋር በመተባበር ጫው የተጫወቱትን ይህን ተከታዩን ዜማ ጋብዘን እንሰናበት። ቅዳሜና እሁድ መልካም ጊዜ ይሁንላችሁ። የትግርኛ ፕሮግራም ከዚህ ቀጥሎ ይቀርባል። እስከዛው ከቢቢ ኪንግ ሙዚቃ ጋር ቆዩ። መልካም ምሽት